በበልግ ዝናብ መቅረትና ኤልኒኞ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ ምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 8.2 ሚሊዮን መድረሱ ይታወቃል። የመኸሩን ግምገማ መነሻ ያደረገ አዲስ የተረጂዎች ቁጥር ደግሞ የፊታችን ታኅሳስ ይፋ እንደሚደረግ እየተጠበቀ ነው። ለድርቁ አደጋ ምላሽ ለመስጠት የተቋቋመው ብሔራዊ ኮሚቴ ጸሐፊ አቶ ምትኩ ካሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ቁጥሩ እንደሚጨምር ጠቆም አድርገው ነበር በትክክል የሚታወቀው ግን ሰነዱ ይፋ ሲደረግ እንደሆነ ተናግረዋል። አቶ ምትኩን አዲስ አበባ ላይ ያነጋገራቸው እስክንድር ፍሬው ነው። ቃለ ምልልሱን ይህንኑ ካብራሩበት ይጀምራሉ። ቁጥሩ የዚህ ጥናት ውጤት ነው የሚወስነው። አሁን ስንቲሁን አይታወቅም። ስለዚህ ጥሩ የሚመስለኝ እዚህ ጋር አካሄዱ ምን ይመስላል የሚለው ማየት በቃም ይመስለኛል። ይህንን አሁን ስናደርግ የኢትዮጵያ መንግስት ብቻ የሚሰራው ለሚሰራው የኢትዮጵያ መንግስት የሚመለከታቸው የፌዴራል ሚኒስቴር መስሪያ ቤቶች አሉ። የክልል ሴክተር ቢሮዎች አሉ ከዛ ባሻገር ደግሞ የተባበሩት መንግስታት ድርጅት አባላት አሉ። እንደነ ኤፍኤኦ የመሳሰሉ የዓለም እርሻ ድርጅት፣ የዓለም ምግብ ፕሮግራም ደብሊውኤፍፒ፣ ዩኤንኦቻ የሰብአዊ ድርጅቶች አስተባባሪ፣ ደብሊውኤችኦ የዓለም ጤና ድርጅት እነዚህ ያሉበት ከተባበሩት መንግስታት ድርጅት አባል ድርጅቶች። ከዛ ባሻገር የሁለትዮሽ ስምምነት ያላቸው እንደነ ዲፊድ እንደነ ዩኤስኤድ የመሳሰሉ እዚህ ውስጥ አሉበት። ኢንተርናሽናል ኤንጂኦ እንደነ ኬር ሴቭ ዘ ችልድረን እንደነ ጎል የመሳሰሉ እነ ወልድ ቪዥን የመሳሰሉ አሉበት ከእነዚህ የተውጣጣ ቡድን ነው። ወደ መስክ ተሰማርቶ አሴስመንቱ የሚሰራው ግምገማ የሚሰራው ከኢትዮጵያ መንግስት ጋር በመቀናጀት ነው በመቀናጀት ነው የሚሰራው። እንደ ምሳሌ ለማሳየት አሁን የምህር ግምገማው አሁን ሲደረግ የምህር ማለት የክረምቱ ማለት ነው የክረምቱ ሲደረግ ከጥቅምት 13 እስከ 30 የተደረገው በስምንት ክልሎች ነው የተሰራው። ስምንት ክልሎች ምዕራብ ቀይና አርብቶ አደር ጨምሮ የተሰራ ሲሆን ይህንን ስራ ለመስራት 24 ቡድኖች፣ 216 ባለሙያ በ134 ተሽከርካሪ ተንቀሳቀሰ። ለዚህ ከዛ ሲመጣ ምንድን ሁሉንም አካላት ያሳተፈ ነው ሁሉዎችንም የሁለትዮ ስምምነት ያላቸውንም ዓለም አቀፍ መንግስታዊ ድርጅቶችንም እንደዚሁም የተባበሩት መንግስታት ድርጅት ጭምሮች ጭምር ያካተተ ግምገማ የተደረገው ለዚህ በክልል ደረጃ ሰርቶ ከመጡ በኋላ ፌዴራል ደረጃ ላይ ቁጭ ብሎ በጋራ መረጃውን ያ መረጃ አንደኛ በየክልሉ በክልል ካቢኔ ይጸድቃል። ወደ ፌዴራል ደግሞ ከመጣ በኋላ በብሔራዊ የአደጋ መከላከል ዝግጁነት ኮሚቴ አማካኝነት ጸድቅና እርስዎ በጸሐፊነት በሚመሩት ማለት ነው። እኔ በጸሐፊነት በመመራው ይጸድቅና ለለጋሾች ይቀርባል። የኢትዮጵያ መንግስትና በኢትዮጵያ የተባበሩት መንግስታት ድርጅት አባላትን የሚያስተባብር አለ። የኤንዲፒ እና የማታር ኮኦርዲኔተር ለዩኤን ኖቻን ጭምር በጋራ የሚያስተባብር ይ አካል ኮቸር በመሆን የጋራ ሊቀመንበር ነው በመሆን በጋራ የምናቀርበው። ከዛ በኋላ ሁሉም የሚመለከታቸው አካላት ከተዋዩበት በኋላ የጋራ ሰነድ ነው የሚሆነው። የጋራ ሰነድ ሲባል አሁን ጆይንት ማኒቲ ሪኳርመንት ዶክመንት የሚለው ጆይንት የሚለው ለምንድን ነው? የጋራ የሰብአዊ እርዳታ ጥያቄ ሰነድ ሰነድ እሱ ተብሎ በጋራ ይወጣል። እሷ ናት እንግዲህ ለእርዳታ ማሰባሰብ ለኢትዮጵያ መንግስት ለሚመድበውም፣ ለጋሾች ለሚሰጡትም መሰረታዊ ሰነድ ሆኖ መነሻ ሰነድ ሆኖ የሚያገለግል እሱ ነው። ለዚህ እሱ በቀጣዩ ታሳስ ወር ውስጥ በመጀመሪያው ሳምንት ይወጣል ብለን ነው የምንጠብቀው። ስለዚህ ቁጥሩ ያንን የሚታሉ በቁትክል ያ ቁጥሩ 15 ሚሊዮን ሊደርስ ይችላል የሚሉ አንዳንድ መረጃዎች እየወጡ ነው፣ በተለያዩ የመገናኛ ብዙኃንም በአንዳንድ የእርዳታ ሰጪ አካላትም የአስቸኳይ ጊዜ ምግብ እርዳታ ፈላጊዎች ቁጥር አሁን በአዲሱ ግምገማ ተከልሶ ታህሳስ ላይ በሚወጣው ሰነድ 15 ሚሊዮን ሊሆን ይችላል የሚሉ አሉ። 15 ሚሊዮን ትንበያ ነው ትንበያ ነው። ትንበያ ማለት የኢሊኖን ጥንካሬ መሰረት በማድረግ ኢሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብሮ ይዘው የሚመጣው አንዳንድ ያልተጠበቀ ዝናብ ስለሚያጠፋ ያልተጠበቀ ዝናብም፣ ሁለት ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው 15 ሚሊዮን። ስለዚህ አሁን የክረምት ግምገማው 15 ሚሊዮን የሚባለውን፣ 20 ሚሊዮን የሚባለውን፣ 1 ሚሊዮን የሚባለውን የትኛው ትክክል ነው የሚለውን ጭምር በሚመልስ አግባብ የተሰራ ነው። ለዚህ 15 ሚሊዮን አሁን ትንበያ ነው ብሎ ነው መውሰድ የሚቻል። ትንበያ ሲባል እንግዲህ ሁኔታ ስናይ ሊሆንም ላይሆን ይችላል። ስለዚህ ትክክለኛው የምህርን ተከትለ ነው የምናገኘው ውጤት ነው ትንበያ ሲባል። ስለዚህ እናንተ በምታውቁት መንገድ የወጣ ነው ማለት ነው። 15 ሚሊዮን የሚለው እናንተ የተነበያችሁት ነው ወይስ ከየት የተተነበየ ነው? ይሄ ዩኤን ኦቻ ያወጣው ነው። ዩኤን ኦቻ ብዙ ጊዜ ምንድን ነው? ዩኤን ኦቻ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እሱ ያወጣው ነው። ብዙ ጊዜ የሚጠቀሙ ምንድን ነው? ሀብት ለማሰባሰብ ይጠቀምባቸዋል። እነዚህ መረጃዎች ለኢንተርናሽናል ዶነሮችን አለርት ለማድረግ በንቃት እንዲጠብቁ ለማድረግ የሚወጡ ናቸው። ለዚህ እሱ ማለት ዩኒላተራል ነው። ዩኒላተራል ማለት ተናጠል። ትክክለኛ ህዝብ ብለን የምንወስደው ለወደፊቱም ቢሆን ሊታወቅ የሚገባው የጋራ የሰብአዊ እርዳታ ጥያቄ የምናቀርብበት ሰነድ የጆይንት የማታ ሪኳይርመንት ዶክመንት የምንለው እሱ ላይ የሚወጣ ፊገር ነው። ለምሳሌ ስምንት ነጥብ ሁለት ማለት የሁለታችንም ነው፣ የኢትዮጵያ መንግስት ሌሎች ከኛ ጋር የሚሰሩትም ጭምር የተስማሙበት እሱ ነው ገዥ። ስለዚህ አሁን በቀጣይነት ገዥ የሚሆነው ሀዜ የትኛው ነው ከተባለ የምህር ግምገማን ተከትሎ ይፋ የምናደረገው በታሳሶር ይፋ የምናደረገው መረጃ እሱ ነገራችን የሚሆነ ትክክለኛ የሚባለው እሱ ነው። አቶ ምትኩ እዚህ ላይ ግን ለማንቃት ብለዋል። አለርት ሆነው እንዲጠብቁ የአጋሮች ወይም እርዳታ ሰጪ ተቋማትና ሀገራት ብለዋል። ከዚህ አንጻር ለጋሽ ሀገራትም ቢሆኑ የተከለሰው የእርዳታ ፈላጊዎችን ቁጥር የሚያሳይ ሰነድ ቶሎ መውጣቱ አስፈላጊ ነው እያሉ ነው። ለምሳሌ በኢትዮጵያ የአሜሪካ አምባሳደር ከሆኑት ፓትሪሺያ ሀስላክ ጋር ቃለ መጠይቅ ነበረኝ እና እሳቸው የሰነዱ ቶሎ መውጣት ልንሰጥ የምንችለውን ድጋፍ በቶሎ እንድናደርግ ያግዘናል። ምክንያቱም ሂደቶች አሉ ገንዘብ ለማምጣትም የምግብ እርዳታ ለማምጣትም ሂደቶች አሉ፣ ጊዜ ይጠይቃል እና ቶሎ መለቀቁ ወሳኝ ነው ይላሉ እና ምንድን ነው የእርስዎ አስተያየት? ወይ በእናንተ በኩል እየተደረገ ያለው ጥረት አሁን የሰነዱ ቶሎ መውጣት ተገቢ ነው ብሎ የሚያነሱት የሪሶርስ ኮምፒቲሽን አለ። አሁን ሊ ነው የሚባለው የአየር ንብረት ክስተት ፉክክር አለ። ፉክክር ስላለ ፉክክሩ ውስጥ ለመግባት እንዲቻል፣ እሱ ነው ዋናው። ይህንን መሰረት በማድረግ የኢትዮጵያ መንግስት ምንድን ነው ያደረገው ከተባለ በፊት የክረምት ግምገማ ይካሄድ የነበረው በህዳርና በታህሳስ ውስጥ ነው የአርበታድሩን አካባቢ ታሳስ ነው። ምዕራብ ቀያኑ አካባቢ ላይ ዳር ነው የምናረገው። አሁን ምንድን ነው ወደ ጥቅምት አምጥተነዋል። የአንድ እርምጃ ነው ወደዚህ ማምጣታችን አንድ እርምጃ ነው። ሁለተኛ ከዚህ ቀደም የቁጥሩን ይፋ የምናረገው ጥር ውስጥ ነው። አሁን ወደ ታሳስ አምጥተናል። ይሄ ደግሞ በችኮላ የሚሰራ ስራ አይደለም። ሀብት ለማሰባሰብ ተብሎ እንዲሁ የሚወጣ ሳይሆን ትክክለኛውን ተረጂ በአግባቡ መለየት ይጠይቃል። ለምን እያንዳንዷ እርዳታ የምትሰላው በሰው ነው። ለምሳሌ እያንዳንዱ ምግብና ምግብ ነክ ያልሆኑትን አቅርቦቶች ስናሰላ በሰው ነው የምናሰላው። ለእቅድ ይጠቅመናል ነው ትክክለኛ እቅድ አቅደን ወደ ተግባር ለመግባት ስለሚጠቅመን ትክክለኛ ቁጥር መታወቅ አለብን። ያ ስላለ የራሱ ሂደት አለው። ለዚህ ቀደም ብሎ ከለጋሾች የሚነሱትን ቀደም ብሎ ማውጣቱ ጠቃሚ ነው የሚባለውንም ግምት ውስጥ አስገብተናል። ተነጋግረናል ከበርካታ ለጋሽ ሀገራትም ጋር እዚህ ካሉ ኤምባሲዎችም ጋር ቀደም ብሎ እንዲካሄድ የተደረገው ከነሱ ጋር ባለን ስምምነት መሰረት ነው።